የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ የዛሬ ሐሙስ የካቲት 7 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በቦረና ዞን ሚኦ ወረዳ አምስት ሰዎች መገደላቸውን ነዋሪዎች ተናገሩ። ከሟቾች ውስጥ ሁለቱ ሙሽሮች ናቸው ተብሏል። ሁፉገርቱ ካማምስሙ ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሠራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው። እናቴም በጣም አዝናለች። መናገር አልችልም። አሁን የሙሽራው ወንድምናቸው። ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያሰናዳናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች። ከጋቢና ፕሮግራም ጋር ለዛሬ ዜና የማሰማችው ሰሎሞን አባተነኝ። ጽዮን ግርማ ለጊዜው ለሌላ ስራ ተመድባ በስቱዲዮ የለችም። በዩናይትድ ስቴትስ የተወካዮችን ምክር ቤት የሕግ መምሪያ የተቆጣጠረው ዴሞክራቲክ ፓርቲው ፕሬዚደንት ዶናልድ ትራምፕን በመቃወም የዩናይትድ ስቴትስ ጦር የመን ውስጥ ለሚዋጋው ሳኡዲ መር ኅብረት ሲሰጥ የቆየውን ወታደራዊ እርዳታ ለመቁረጥ ድምፅ ሰጥቷል። ውሳኔው ያለፈው 248 ለ177 በሆነ ድምፅ ብልጫ ሲሆን ምክር ቤቱ ይህን ሕጋዊ ሥልጣን ሲጠቀም ለመጀመሪያ ጊዜ መሆኑ ነው። የሕግ መምሪያው ያሳለፈውን ውሳኔ ተከትሎ ሕጉ ለሕግ መወሰኛው እንደሚላክ ተገልጿል። ሴኔቱ ባለፈው ዓመትም ተመሳሳይ ውሳኔ ቀርቦለት አጽድቆታል። እርምጃው ከፕሬዚደንት ትራምፕ ጋር ምናልባት ከባድ ሽኩቻ ሳይፈጥር እንደማይቀር ተገምቷል። የጭላሎ ተራራ ደን ላይ እሳት ለኩሶ ሰደድ አስነስቷል የተባለ ግለሰብ በሰባት ዓመት ጽኑ እስራት እንዲቀጣ የተፈረደበት መሆኑን የኢትዮጵያ መገናኛ ብዙሃን ዘገቡ። የጭላሎ ፓርክ ደን ላይ ለጊዜው ካልተያዙ ሁለት ግለሰቦች ጋር ጥር 23 2011 ዓ ምት እሳት እንዲነሳ ማድረጋቸውን አቃቤ ሕግ በክሱ ላይ አመልክቷል። ሁለቱ ተጠርጣሪዎች ለጊዜው ሲሰወሩ፣ ተከሳሹ በአካባቢው ነዋሪዎች እጅ ከፍንጅ መያዙ ተገልጿል። ተከሳሹና ግብረ አበሮቹ በለኮሱት እሳት ከ800 ሄክታር በላይ ደን መውደሙን በመግለጽ አቃቢ ሕግ በጥዮ ወረዳ ፍርድ ቤት ክስ መመስረቱም ተገልጿል። ለሶስት ቀናት የዘለቀውን ቃጠሎ የአካባቢው ነዋሪዎች ለማጥፋት ተረባርበዋል። እሳቱን ለማጥፋት የሰው ኃይልን ጨምሮ ከ210 ሺህ ብር በላይ መውጣቱ ተዘግቧል። ደቡብ ሱዳን ውስጥ ግጭቶችን ሽሽት ባለፉት ሁለት ሳምንታት ከቤት ንብረታቸው የተፈናቀሉ ብዙ ሺህ ነዋሪዎች በአሁኑ ወቅት ያለ ምግብና ውሃ እየተሰቃዩ መሆናቸውን የየኢ ግዛት ባለሥልጣናት ተናግረዋል። ስድስት ሺህ የሚሆኑ የአገር ውስጥ ተፈናቃዮች በአሁኑ ጊዜ የሚኖሩት ከየኢ ከተማ ውጪ በዛፎች ስር ነው ሲል የየኢ እርዳታና መልሶ ማቋቋሚያ ኮሚሽን አስታውቋል። ሌሎች ደግሞ ድንበር ተሻግረው ወደ ኮንጎ ዲሞክራሲያዊ ሪፐብሊክ ሄደዋል ብሏል። የኤኤ ክፍለ ግዛት ነዋሪዎች እየተፈናቀሉ ያሉት በመንግስቱ ኃይሎችና በቶማስ ሲሪሎ በብሔራዊ አርነት ግንባር ሽምቅ ተዋጊዎች መካከል የሚካሄደው ውጊያ እየተባባሰ በመምጣቱ ነው። ወታደሮች ሲቪሎችን መግደላቸውን፣ ሴቶችን መድፈራቸውንና መላ መንደሮችን ማቃጠላቸውን እማኞች ለአሜሪካ ድምፅ ተናግረዋል። ሶማሌላንድ ከኢትዮጵያ ጋር ያላትን የንግድ ግንኙነት ለማሻሻል ያለመው የአንድ ዓመት ፕሮጀክት እያለቀ ባለበት በአሁኑ ጊዜ ተጨማሪ እርዳታ የሀገሪቱን ምጣኔ ሀብት ያሳድጋል፣ ከ2018 በአውሮፓውያኑ የዘመን አቆጣጠር ጀምሮ ፈጣን ለውጥ እየታየ ባለበት በአፍሪካ ቀንድ ያላትን ስፍራ ያጠናክራል ብለው ተስፋ እንደሚያደርጉ ከፍተኛ ባለስልጣናት ተናግረዋል። የዜናው ሰዓት አብቅቷል። ለቀሪ ዝግጅቶች በጋቢና ፕሮግራም ወደ ጽዮን ግርማ ልመልሳችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ንሻገር። ጋቢና ቪኦኤ ሌትስ ክሮስ ቦርደርስ ቱጌዘር በቦረና ዞን ሚኦ ወረዳ አምስት ሰዎች በኢትዮጵያ መከላከያ ኃይል በተተኮሰ ጥይት መገደላቸውን ነዋሪዎች ተናገሩ። በተኩሱ ከሞቱት ውስጥ ሁለቱ ሙሽሮች ናቸው ተብሏል። ሌሎች ሁለት ሰዎች ላይም መጠነኛ ጉዳት እንደደረሰባቸው ነዋሪዎችና የሕክምና ባለሙያዎች ገልጸዋል። ገልሞ ዳዊት ተጨማሪውን ከናይሮቢ አድርሶናል። አንድ ስማቸው እንዲጠቀስ ያልፈለጉ የዲሉላ ከተማ ነዋሪ የተከሰተውን ሁኔታ እንዲህ አብራርተዋል። በመጀመሪያ ሴቷን ሙሽራ ይዘው ወደ ልጁ ቤት በሞተር ቢስክሌት እየሄዱ ነበር። የመከላከያ ኃይልም እዚያው በከተማዋ ሰፍሮ ነበር እንዲያቆሙ ሲነግሯቸው ልጆቹ ሞተር ቢስክሌቱን አላቆሙም። ከዚያ ተኮሱባቸው። ሙሽሮቹን ከሚዛቸው ጋር እዚያው ገደሏቸው። የሦስት ሰው ሕይወት እንዲህ ነው ያለፈው። በመቀጠልም በከተማ ውስጥ የሄዱ በነበሩ ሰዎች ላይ ተኩሰው በአጠቃላይ የአምስት ሰዎች ሕይወትን ቀጠፉ። ከተገደሉት አምስት ሰዎች በተጨማሪም ሌሎች ሁለት ሰዎች ጉዳት እንደደረሰባቸው እኚሁ ነዋሪ አክለው ገልጸዋል። ግድያውን ፈጽመዋል የተባሉት የመከላከያ አባላት ለተጎጂዎቹ ሰው እንዳይደርስላቸው ባያግዱ ኖሮ ሕይወታቸውን መታደግ ይቻል ነበር ብለዋል። የተገደሉት ሙሽሮች ኮቶላ ጀልዴሳና ሚስቱ ጩቁሊ ሲሆኑ አብራቸው የነበረው ሚዜ ከረዩ ቦሩ ጅሎ፣ ሌላኛው ሟች ጀልዴሳ ዋቆ ሲሆኑ አምስተኛው ሰው እስካሁን ስሙ ያልታወቀ ሰው መሆኑን እኚ የዲሎላ ነዋሪ ተናግረዋል። ጃርሱ ጀልዴሳ የወንዱ ሙሽራ ኮቶላ ጀልዴሳ ወንድም ነው። ስለ ወንድሙ አሟሟት ሲናገር እንዲህ ይላል። ከሰርግ እየገባ በነበረበት ወቅት ነው የገደሉት፣ እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ህይወቱ ሲያልፍ በጣም ነው የማዝነው። እናቴም በጣም አዝናለች። መናገር አልችልም። አሁን በተኩሱ የመቁሰል አደጋ የደረሰባቸው ሁለት ሰዎች ወደ ያቤሎ ሆስፒታል መላካቸውም ታውቋል። ነዋሪዎች በከተማዋ የነበሩ የመከላከያ ኃይል አባላት ሙሽሮች ላይ ከተኮሱ በኋላ ተጎጂዎች እርዳታ እንዳያገኙ መከልከላቸውን ይናገራሉ። የሚወረዳ ጤና ጣቢያ የጤና ባለሙያ ዳዊት ጉርሞም ይህንኑ ነው የሚያረጋግጡት። ይህ እውነት ነው። ለምሳሌ ሴቷ ልጅ እግሯ ላይ ነበር የተመታችው። በጊዜ ደርሳ ህክምና ብታገኝ ኖሮ ህይወቷን ማትረፍ እንችል ነበር። እነሱ ግን ሁለት ሰዓት አቆይተው ነው ያመጧቸው ከሞቱ በኋላ። አቶ ሳር ጉቴ የሚዮ ወረዳ ኮሚኒኬሽን ቢሮ ኃላፊ ናቸው። ግድያው በእርግጥ መፈጸሙን ተናግረው የወረዳው አስተዳደር ስለ ግድያው የመከላከያ ኃይል አዛዦችን ማብራሪያ በመጠየቅ ላይ መሆኑን ገልጸዋል። ማሊፍ ሁንታዋ ሰበቢ ነም ኩራፍ ማ ን ኦገንሲሳን ዱብምኑ ኑቀራ ዱራንዩ ጅኑ ጉባዩነሜብይሄ ለምን ይሆናል ብለን በአካባቢው ያሉ የመከላከያ ኃይል ጠይቀን ነበር። የሰጡን መልስ እኛ ከላይ ትእዛዝ ተሰጥቶን ነው የሀገር ደህንነት ለመጠበቅ ነው የመጣ ነው። በተለያየ ቦታ ሕግ ለማስከበር ስንንቀሳቀስ በሞተር ቢስክሌት ጉዳት ያደርሱብናል። ይህንን እየተከታተል በነበርንበት ወቅት እነኚህ ሰዎች መጥተው ገቡብን የሚል መልስ ይሰጣሉ። እነሱ የሚሉት እንግዲህ ይሄ ነው። በሞያሌ አካባቢ ያሉ የመከላከያ ኃይል አዛዦች መጥተው በማጣራት ላይ ናቸው። አቶ ሳራው አክለው ግድያውን የፈጸሙ የመከላከያ ኃይል አባላት ማንነት እንዳልተገለጸ ተናግረዋል። የአካባቢው ነዋሪዎችም ግድያውን የፈጸሙ ለሕግ እስኪቀርቡ የሟቾቹን አስከሬን ከሚወረዳ ጤና ጣቢያ እንዳልወሰዱ አቶ ሳራው ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ለዘገባው እናመሰግናለን። ወደ ሌላ ዘገባችን እናልፋለን። በምዕራብ ወለጋና ካማሺ ዞን ለረጅም ወራት ዘልቆ የቆየው ግጭት በዘላቂነት እንዲፈታ ተቋርጦ የነበረ የህዝብ ለህዝብ የጋራ ውይይትና ባህላዊ የእርቅ ስነስርዓት ተካሄደ። በስነስርዓቱ ላይ የታደሙ የሁለቱም ዞን ተወካዮች ዘላቂ ሰላም ለማስፈን የነበረው እንቅስቃሴ እንዲጀመር ተግባብተዋል ተብሏል። ናኮር መልካ ዝርዝሩን ይዟል። ውይይቱ የተደረገው ከሁለቱ ዞን ስምንት ወረዳዎች የተውጣጡ ከአንድ ሺህ በላይ ተወካዮች በተገኙበት የምዕራብ ወለጋ እና ካማሺ ዞን አዋሳኝ በሆነው ኪዳኖ ኪንጊ በተባለ ስፍራ ነው። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ ውይይቱ ተፈጥሮ የነበረውን ግጭት ለመፍታት የተዘጋጀ የጋራ ባህላዊ የእርቅ ስነ ስርዓት እንደሆነ ለቪኦኤ ተናግረዋል። ከዚህ በፊት አለ አለመግባባቶች፣ ግጭቶች የተፈጥሮ ነበረ። ህዝቡ ለአምስት ስድስት ወራት ኖርማል ወይ ግንኙነቱን አቁሞ ነበረ። ይሄንን ወደ ነበረበት ሰላም ነበረ የነበረውን ሰላም ማምጣት ነው፣ ተመልሶ ማለት ነው። የሰላም እሴት ግንባታ የሁለቱን ክልል ባህላቸውን፣ እሴታቸው ማዕከል አድርገን ባህላዊውን የግጭት አፈታት፣ ባህላዊ የሰላም ግንባታ ስራዎችን የሚሰራ ውጤትን ተገኝቶበታል ማለት ነው። ተመሳሳይ ውይይት ከሁለት ሳምንት በፊት በምስራቅ ወለቃና በሎ ጃገንፎይ አዋሳኝ ቦታ ላይ መካሄዱን ያስታወሱት ኃላፊው ግጭትን ለማርገብ መልካም ተሞክሮ በመሆኑ የሁለቱን ዞኖች ሰላም ለማረጋገጥ ሌሎችም ቦታዎች ላይ ውይይቶች እንደሚቀጥሉ ጠቁመዋል። በዕለቱ ጥናታዊ ጽሑፍ ያቀረቡት የወለጋ ዩኒቨርሲቲ መምህር መላኩ ጌታውን በበኩላቸው ማኅበረሰቡ ለዘመናት ያዳበረው የመደጋገፍና የመተባበር ባህል እንዳለው በጥናት አስደግፈው አብራርተዋል። ከካማሺ የመጡና አቶ ግራይ ጉደታ የተባሉ ተሳታፊ ተፈጥሮ የነበረውን ግጭት በእርቅና ይቅርታ በመፍታት የአብሮ መኖር እሴታቸውን እንደሚያስቀጥሉ ገልጸዋል። እነዚህ ሕዝቦች በጋራ በአንድነት፣ በማከባበር፣ በመቻቻል፣ በወንድማማችና በእህትማማች ሲኖር የነበረው ሕዝብ ነው። ሰላም ሲኖር ሁሉ ነገር እንዳለ፣ ሁላችን ለሰላም ዛፍ መቆም ይጠበቅብናል። ስለዚህ ያለፈው ነገር ተከትለን ሳይሆን ለወደፊት በምን መልኩ ነው አብሮ እንደነበረ በጋራ ተቻችለን ሰላም ፈጥረን ያለፈው ነገር በይቅርታ ተላልፈን በወንድማማች እና በእህትማማች ለመኖር እንዴት መኖር እንደምንችል እሱ ብቻ አስቤን መነጋገር ነው ያለበት። በቅርቡ የተከሰተው ግጭት መንስኤ በአገሪቱ እየታዩ ያሉትን ለውጦች የማይቀበል ኃይል የሚለኩሳቸው ናቸው ያሉት። ሌላው ተሳታፊ አቶ ሳሙኤል ገመዳ ሰላምን ማስጠበቅ ከሁሉም የሚጠበቅ ነው ብለዋል። በእንዲህ አይነት ሁኔታ ተሰባስበን ሰላም ለማውረድ ስንሞክር በጣም ደስ ይላል። በዘመናዊም ሆነ ኋላ ቀር መሳሪያ ሰላምን ማምጣት አይቻልም። ሰላምን የሚያመጣው ሰላም ብቻ ነው። ሰላም በገንዘብ አይገዛም፣ ወርቅም አይደለም። የተጀመረውን ሕዳሴ ወደኋላ ለመመለስ የሚጥሩትን ወደ ሕግ ማቅረብ አለብን። በቤኒሻንጉልም በኦሮሞም ሕዝብ ሰላም ይኖር ላለው ብለዋል። የምዕራብ ወለጋ ዞን አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ለዘመናት አብሮ የኖረ ሕዝብ ያለፈውን ግጭት በመርሳት እርቅ አድርጎ አብሮ የመኖር ባህሉን ማስቀጠል አለበት ብለዋል። ተሰበሰብነው ነው የትላንቱን አሻራ በመተው የህዘን ቀን በመተው ለአዲስ ህይወት አበሮ ለመስራት አዲስ ታሪክ የምንሰራበት በሁለቱ አጎራባች ክልሎችና ህዝቦች መካከል እንዲህ አይነት ጠባሳ፣ ደም መፋሰስ እልኬት እንዳይፈጠር በዛሬ ዕለት ያለፈውን አሳዛኝ ሁኔታ ታሪክ የምናደርግበት ቀኖ እንዲያል ይጠይቃለን። የካማሺ ዞን አስተዳዳሪ አቶ ታሪኩ ኩመራ በበኩላቸው በባህላዊ ስርዓት እርቅ መካሄዱ እንዳስደሰታቸው ገልጸው ሰላሙን ዘላቂ ለማድረግ እና በግጭቱ ወቅት የተፈናቀሉ ዜጎች ወደ ቤት ንብረታቸው እንዲመለሱ ጥሪ አቅርበዋል። የቤኒሻንጉል ጉሙዝ ክልላዊ መንግስትና የኦሮሚያ ክልል በሰፊ ትስስር ያላችሁ ህዝቦች እንደሆኑ በተለያዩ ታሪኮች የምንረዳ ሆኖ ከቅርብ ጊዜ ወዲህ ሁለቱም ህዝቦች አንድነት ሊሸረሽሩ የሚፈልጉት በተፈጠሩ ክስተት ይህን ሁለቱም ህዝብ ለመራራቅ የሚያስገድዱ በርካታ ነገሮች ያጋጥሙን እንደሆነ የምንገነዘብ ስለሆነ፣ በዚህ በዛሬው ፕሮግራም ከሁለቱ ክልሎች የተገኘ ማህበረሰብ ክፍል የሁለቱ ወንድማሞች ህዝቦች ሰላም ወደነበረበት ለመመለስ ከልባችን በእኛ ሂድሜ መግለጽ ማንችሎ የሁለቱ ህዝቦች ትስስር በጣም የጠለቀና ሰፊ ስለሆነ የሚያቀራረብ የነበረውን ፍቅር፣ የነበረውን ሰላም፣ የነበረውን አንድነት የምንታወቅበት የመቻቻል እሴታችን ተግባራዊ የምናደርግበት የሁለቱም ዞን አመራር በግጭቱ ወቅት ወንጀል የፈጸሙ ግለሰቦችን ወደ ህግ ለማቅረብ እንደሚሰሩ ገልጸዋል። በሁለቱ ዞኖች መካከል ተቋርጦ የነበረው የንግድ ትራንስፖርትና ሌሎችም ማህበራዊ እንቅስቃሴዎች እንዲጀመሩም ስምምነት ላይ ተደርሷል። በመጨረሻም በሁለቱ ዞን ተወካዮች እርቆ የሰመረ መሆኑን ለማስረዳት እርቅ ከተካሄደ በኋላ አንድ ላይ ማዕድ ተቋርሰዋል። ከሁለቱም ዞኖች የተፈናቀሉ ከ90 ሺህ በላይ ሰዎች አሁንም በመጠለያ ካምፕ እንደሚኖሩ ከዞኑ አደጋ ስጋት አመራር ጽሕፈት ቤት ያገኘነው መረጃ ያመለክታል። ለአሜሪካ ድምፅ ናኮር መልካ ከጊምቢ። ዜና ኮርን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪ ፕሮግራማችንን ነው። ወደ ተከታዩ ዘገባችን እንለፍ። በደቡብ ክልል ሐላባ ቁልቶ ከተማ ባልተጣራ ወሬ ተገፋፍተው ሰባት የፕሮቴስታንት ቤተ ክርስቲያንን አውድመዋል ያላቸውን ከአርባ በላይ ግለሰቦች ፖሊስ አሰረ። በሃይማኖት መካከል ግጭት በመፍጠር አካባቢውን ሰላም ለማወክ ሆን ተብሎ ታቅዶ የተፈጸመ ሴራ ነው ተብሏል። መልሶ ለማቋቋም እንቅስቃሴ የተጀመረ ሲሆን የከተማው ሕዝብ የጎለበተ አብሮ የመኖር እሴት ያለው እንጂ በሃይማኖትና በማንነት ግጭት ውስጥ እንደማይገባ የከተማው ነዋሪዎች ተናግረዋል። ዮናታን ዘብዲዎስ ተጨማሪ ሪፖርት ከሀዋሳ ልኮልናል። የሀላባ ዞን ሰላምነት መምሪ ኃላፊ አቶ አሌሞሎብሶ እንዳሉት ፖሊስ በወንጀሉ ተሳትፏል ያላቸውን ከአርባ በላይ ግለሰቦችን በቁጥጥር ስራ ውሏል። መርማሪ መዋቅረናል። ከአቃቤ ፖሊስ፣ ከምርመራ ክፍል ኃላፊዎች የዞኑ ፖሊስ ምርመራ ቡድን፣ ያ ቡድን ከሁሉም እምነት ተከታዮች የተውጣጣ ነው፣ ከፕሮቴስታንት ከኦርቶዶክስ፣ ከሙስሊሙም ጭምር። ያ ምርመራ ዛሬም ድረስ እያጣራ ያለበት ሁኔታ አለ። ከትላንት ጀምሮ ወንጀለኞና ይህንን ነገር የጠነሰሱ እና ይህንን የእውቀት የሚትልል ጥቃቱ ለማስፈጸም የሞከሩ ሰዎችን የመለያ ስራ ተሰርተዋል። አንዱ ሶስት ብቻ ይቀራሉ እንጂ ዋና ዋናዎቹን አግኝተን በቁጥጥር ስር አውለናል። በዱራመ ከተማ መስጅድ ላይ ጥቃት ደርሷል፣ ሼኩም ተገድሯል የሚል የተሳሳተ መረጃ ተከትሎ የተፈጸመ ጥቃት መሆኑን ነው ያብራሩት። በዚህ ምክንያቱም በከተማው የሚገኙ ሰባት የፕሮቴስታንት ቤተክርስቲያኖችና የማምለኪያ ስፍራዎች እንዲሁም ቁሳቁሶች በተደራጀ ሁኔታ የመቃጠል የማፍረስና የመሰባበር ወንጀል ተፈጽሞባቸዋል። የግል ጥቅም ለማግኘት ሲሉ በሃይማኖት መካከል ግጭት በመፍጠር ሆነ ተብሎ ታቅሮ የተፈጸመ ሴራ ነው ብለዋል። የከተማ ማህበረሰብ ወንጀል ሰርቷል ብሎ የሚጠረጥሩትን ግለሰብ ለፖሊስ በመጠቆም ሀላባ ቁሊቶን ወደምትታወቅበት መከባበርና ፍቅሯን እንዲመልሱም ኃላፊው ጠይቀዋል። እነዚህ ላይ የተሳተፉ አካላት ከህዝብ አይደበቅምና አሁንም ቢኖሩ በህዝብ ውስጥ ስለሆነ መንግስት ለሚወስደው እርምጃ ትልቅ ግብዓት ሊሆኑና ትግል ሊያደርጉ ይገባል። ለራሱ ሰላም ህዝብ ትዛዝ ሊቆም ይገባል የሚል ሀሳብ ነው የሚኖረ። ለኔ የከተማ ነዋሪ አቶ ኡስማን ከድር በበኩላቸው ያልተገባ ጥቅም የሚፈልጉ ግለሰቦች በህዝብ መካከል ልዩነት ለመፍጠር የፈጠሩት ችግር ነው ብሏል። አሁን ህዝቡ ችግሩን ለመፍታት በጋራ እንቅስቃሴ እያደረገ መሆኑን ተናግሯል። ወጣቶች የፖለቲካ ፍላጎት ይዘው ውከት ለመፍጠር የሚሯሯጡ ግለሰቦች መጠቀሚያ ከመሆን ራሳቸውን እንጠብቁና ምክንያታዊ መሆን አለባቸው ብሏል። አቶ ኡስማን ያ ከተማው ህዝብ ሰላም እንዲኖር አንደኛ ማድረግ ያለበት ልጆቹ ለእንደዚህ አይነት ለፖለቲካ አጀንዳ እንዳይ ሰለቡ፣ በጥንቃቄ መምከር አለበት፣ መያዝ አለበት። አንደኛ ልጆቹን፣ ሁለተኛ በዚህ አጀንዳ ሊሳተፉ የሚችሉ ሰዎችን ካሁን በኋላ እንደዚህ አይነት ነገር እንዳይደገም። ቀድሞ ሀላባ የፍቅር ከተማ ናት። ቤተ ክርስቲያን ሲገነባ ሙስሊሙ አብሮ ሲገነባ የመጣበትና መስጊድ ሲገነባ ክርስቲያኑ አብሮ ሲገነባ የመጣበትን እሴት ሊያጠፉ የሚችሉ አካላትን ሳይደብቅ በግልጽ ሊታገልና በመጠቆም ስማቸው እንዲገለጽ ያልፈለጉ የከተማ ነዋሪ ህዝቡን የማይወክሉ ውስን ግለሰቦች በማህበራዊ ሚዲያ ያሰራጩት ፕሮፓጋንዳ ያስከትለው ግጭት መሆኑን ገልጸው መልሶ ለማቋቋም በሁሉም የከተማው ህብረተሰብ እንቅስቃሴ የተደረገ መሆኑን ተናግሯል። የከተማው ህዝብ የጎለበተ አብሮ የሚኖር እሴት ያለው እንጂ በሃይማኖትና በማንነት ግጭት ውስጥ እንደማይገባ የከተማ ነዋሪዎች ተናግረዋል። ይህን ጉዳይ የብሔር መልክ ሚያስይዘው ምንም ጉዳይ የለም። ባለድርሻ አካል ህዝቡን እያወያየ ነው። ህዝቡ ሰላማዊ እሴቱን ለምን መጠበቅ ጋተው ተሳነው ሜዲስና ተቀጣኝ ኬ ነው የሚለው ላይ ሁሉም ባለድርሻ አካላት ውይይት ተደርጎ ህዝቡ ያነሳቸውን ጥያቄዎች አስተዳዳሪዋ እየመለሰች ደግሞ የህዝቡን አብሮነት፣ የመቻቻል ማይጎዳው እና ድለተኛ ና የጥቂት ሰዎች ህልም እንደሆነ ነው የተገለጸው። ህብረተሰቡም ይህም በደንብ ነው የሚያብዘው። ወጣቱም ይህን ያብዛል። ችግሩን ለመፍታት ከሚደረገው ጥረት ጎን ለጎን የወደሙ ቤተ ክርስቲያናትን መልሶ ለማቋቋም ግብረ ኃይል ተሰይሟል ተብሏል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዎስ ሀዋሳም ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ጣሊያን ኢትዮጵያን ለቆ ከወጣበት ማግስት ጀምሮ እንደ ተቋቋመ የሚነገርለት የሰባት ቤት አገው የዓለም ፈረሰኞች ማህበር በየአመቱ የሚያካሂደውን የፈረስ ጉግስ ትርኢት ሰሞኑን በአዊ ዞን እንጅባራ ከተማ አካሄደ። ከ48 ሺህ በላይ አባላት ያሉት ማህበር ይህንን ትርኢት ሲያካሂድ ዘንድሮ ለሰባ ዘጠነኛ ጊዜ ነው። አስቴር ምስጋናው ዝርዝሩን ይዛለች። በአማራ ክልል የአዊ ብሔረሰብ አስተዳደር ዞን በቀድሞ አጠራሩ የአገው ምድር አውራጃ በመባል ይታወቅ ነበር። አገው ምድር ሲታሰብ ደግሞ ለመጀመሪያ ጊዜ በአካባቢው የሰፈሩት ሰባቱ ወንድማማች አገዎች ይነሳሉ። እነዚህ ሰባቱ ወንድማማች ናቸው እንግዲህ ወልደው እና ተዋልደው የአገው ሕዝቦችን የፈጠሩት። የሰባት ቤት አገዎች ቀድሞም ቢሆን በፈረስ የማረስ ልምድ ነበራቸው። ኋላም ሀገር በጠላት ስትወረር ለጦርነት ሜዳ አዋሉት። ዛሬ በአዊ ብሔረሰብ ዘንድ ፈረስ የሀብትና የጀግንነት መለኪያ ነው። ፈረስ የአንድነትም ተምሳሌት ነው። ምክንያቱም ሰባ ዘጠኝ ዓመታትን ያስቆጠረው የፈረሰኞችን ማህበር ለመቀላቀል ፈረስ እንደ አንድ መስፈርት ይጠቀሳልና ይላሉ ለረዥም ጊዜ የማህበሩ አባል የሆኑት አቶ ተሻለ ወርቄ። ጥጥቅ ማሟላት ያስፈልጋል። ፈረስ፣ ኮርቻ፣ የተለያዩ እቃዎችን የፈረስ እቃዎችን ማሟላት ቅድሚያ በሁለተኛ ደረጃ ደግሞ በማህበሩ ስንገባ በማህበሩ ውስጥ ተንኮል ሌላ ነገር ያሰብን መሆን የለብንም። ሌላ ወይ የሰው ገንዘብ የበላ ከሆነ የቀማ ከሆነ የሰረቀበት ከሆነ ወደ ማህበሩ ሲሳብ ማህበሩ ያን ነገር ካላስተካከለ አይቀበለውም። በአዊ ብሔረሰብ አስተዳደር ዞን በየአመቱ ዘጠኙም ወረዳዎች በየተራ የፈረስ ጉግስ ትርኢት ያካሄዳሉ። የሚካሄደው ደግሞ በሰባት ቤት አገው የዓለም ፈረሰኞች ማህበር አዘጋጅነት ነው። ዘንድሮ ለሰባ ዘጠነኛ ጊዜ የተከበረው በእንጅባራ ከተማ ነው። የሰባት ቤት አገው የፈረሰኞች ማህበር አመሰራረቱ ኢትዮጵያን ከጣሊያን ወረራ ነፃ ማውጣት ጋር ይያያዛል። ጣሊያን ሀገራችን በወረራት ጊዜ በ28 ዓመተ ምህረት በዚያ ጊዜ በፈረስ በነጭ ፈረስ እየተዋጋ ነው አገራችንን፣ እኛን ያስነቀለን ያሰደደን ይሉ ነበር ይባላል። ነጮች ሲወጡ ማለት ነው፣ ሲባረሩ። ስለዚህ በዚያ ሰዓት ፈረስ ልክ የአንድነት መግለጫው የአዊ ብሔረሰብ ዞን ብቻ ሳይሆን የኢትዮጵያም ህዝብ በሙሉ የአንድነት መግለጫው ያኔ በሰላሳ ሶስት መስራች አባላት የተመሰረተው የቅዱስ ጊዮርጊስ ጽዋ ማህበር ዛሬ ከ48 ሺህ በላይ አባላትን አቅፎ ይዟል። የማህበሩ አባላት ትላንት በጦር ድል የነሳውን የፈረስ ውለታ ለማስታወስ ያቋቋሙት ቢሆንም ዛሬ ግን ይዘቱን ቀይሮ መረዳጃ ማህበር ሆኗል ይላሉ አቶ ተሻለ ወርቄ። ሰው ሲሞት በፈረስ አጅበን በድኑን ወይም ሬሳውን ወደ ቤተ ክርስቲያን ወስደን በልቅሶ በጣም ጠቀሜታ ነው። ሙሽራ በማጀብ ለምሳሌ ሙሽራው እና ሙሽራይቱ በመኪና የሚሄዱ ከሆነ በመኪናውና በመኪናው መካከል ሆነን ሆያልነ እናጅባለን። በፈረስ የሚሄዱ ከሆነ ደግሞ ልክ ሙሽራውና ሙሽራይቱና ሙሽራውን በጋራ በፈረስ አድርገን እኛ መካከልና መካከል ሁነን መሀል ላይ ሆነን እያጀብነ ሆያልነ ወደሚፈልጉት ቦታ እናደርሳቸዋለን። በየወረዳችን አሁን አንዳንድ ልማቶች ሲሰሩ መንገድ ስራ የተለያዩ ስራዎችን ሲሰሩ በጋራ ተደራጅተን ሆብለን ወጠን ስራ ለመስራት ያመቸናል። በማህበሩ ቀን እንነጋገርና ለምሳሌ ጎሪስ ቀን ነው ማህበሩ የምንጠጣው በዚያ ቀን እንነጋገርና ቀጥታ ወደ ልማቱ በዚህ ቀን እንዲህ እንዲህ ያለ ልማት ስላለ ወጠን ይህን እንድናለማ ሚል ከሰሞኑ በእንጅባራ ከተማ የተከበረው የአዊ የፈረስ የባህል ፌስቲቫል የሀገር ውስጥና የውጭ ሀገር ጎብኚዎች የተገኙ ሲሆን በቦታው አፈ ጉባኤ ወይዘሮ ወርቀ ሰሙ ማሞ ተገኝተው ነበር። ፌስቲቫሉ በሀገር አቀፍ ደረጃ አሁን ለሚታየው የፍቅርና የሰላም ተምሳሌት ነው ሲሉ ንግግር አሰምተዋል። በህዝቦች መካከል ሰላም፣ ፍቅር፣ አብሮነት፣ ትዕግስትና ጨዋነት፣ መቻቻልና ወንድማማችነት የሚንጸባረቅበት እንኳን ለኢትዮጵያውያን ለራሳቸው የውጭ ሀገርም የሚስብ የሚታይና የሚዳሰስ ቅርስ ነው። በዕለቱ በርካታ የኪነ ጥበብ ሰዎች የተገኙ ሲሆን ታዋቂው የባህል ሙዚቀኛ አርቲስት ይሁኔ በላይ የሰባት ቤት አገው የዓለም ፈረሰኞች ማህበር የአምባሳደርነት ማዕረግ ሰጥቶታል። ያውና ይታያል። ያውና ያገው ምድር ሀይቁ ዝንግና ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በዩናይትድ ስቴትስ ሲታገዝ የነበረው የሻህ ሙሐመድ ሬዛ ፓቭላቪ መንግስቱ ወድቆ እስላማዊ ሪፐብሊኩ የተወለደበት የኢራን አብዮት አርባኛ ዓመት አለፈው። ለአስራ አራት ዓመታት ፈረንሳይ ውስጥ በስደት የቆዩት ታላቁ መሪ አያቶላህ ሮሃላ ሀሚኒ ወደ ኢራን የተመለሱት በአብዮቱ ወቅት ነው። ለመጀመሪያ ጊዜ በምርጫ አሸንፈው የተመረጡትና ኋላ በሀሚኒ ከስልጣን የተወገዱት ፕሬዚዳንት ለአሜሪካ ድምጽ ሲናገሩ እርሳቸውና ሌሎች ብዛት ያላቸው አብዮታውያን አዲስ አምባገነን ስርዓት ለመመስረት ማቀዳቸውን ፈጽሞ ባልገመቱት በአያቶላህ እንደ ተከዳን ይሰማናል ብለዋል። ለአሜሪካ ድምጽ ኤድዋርድ የራንያን ከካይሮ ያጠናቀረው ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል። እንደ አውሮፓውያን ዘመን አቆጣጠር የ1979 የኢራን አብዮት ለሚያስታውሱ አያቶላ ሆሜኒን ይዞ ከፓሪስ የመጣው አውሮፕላን የሻህ ሙሐመድ ሬዛ ፓህላቢ አገዛዝ መውደቁንና ለእስላማዊ ሪፑብሊኩ አዲስ አስተዳደር መመስረት መንገድ መጥረጉን እንዳሳየ ይገነዘባሉ። አቡልሐሰን ባኒሳድር በኢራን የመጀመሪያው በምርጫ ያሸነፉት ፕሬዚደንት በዚያ ታሪካዊ ከፓሪስ ቴህራን በረራ ውስጥ ነበሩ። አውሮፕላኑ ቴህራን ማህራባድ አየር ጣቢያ እንዳረፈ የተሰማቸውን ስሜት ለአሜሪካ ድምፅ አካፍለዋል። አቦል ሐሰን በፈረንሳይኛ ቋንቋ ያሉት በአያቶላ ሆሜኒ የተዘጋጁት የአብዮቱ ግቦችና መርሆዎች ኢላማቸውን ይመታሉ ብለን ተስፋ አድሮብን ነበር። ሙሉ በሙሉም ተቀብለ ነው ነበር። ሌላው ደግሞ አያቶላ ወደ ሀገራቸው ለመመለስ በሚፈልጉ ኃይሎች ላይ ሁሉ እንቅፋት ይሆናሉ የሚል ነበር። ለመሆኑ ሆሜኒ አዲስ አምባገነን አገዛዝ ሸሃይት ሙስሊሞች አካባቢ የመመስረት አዝማሚያ ሲያሳዩ ተገርመው ነበር ተብሎ ለቀረበላቸው ጥያቄ አቦልሐሰን ባኒሳድር ሲመልሱ አንድ የሃይማኖት መሪ ለሕዝብ ይዋሻል ብሎ ማሰብ አይቻልም ብለዋል። አቦል ሐሰን አክለውም የሃይማኖት መሪዎች አይዋሹም፣ ለራሳቸውም ስልጣን አይሹም። ምክንያቱም በኢራን ታሪክ የሃይማኖት መሪዎች ሚና ስልጣን ላይ ያሉትን በተለይ አምባገነኖችን የመተቸቱን ቅድሚያ መውሰድ ነው። ስለዚህ አሉ አቦል ሐሰን በፈረንሳይና ሩሲያ እንደ ታየው ሁሉ በዚያን ጊዜ ሌላ አምባገነን ከአብዮቱ በኋላ ይመጣል ብዬ አላሰብኩም ብለዋል። አብዮቱን ተከትሎም በከፍተኛ የህዝብ ድምፅ በፕሬዝደንትነት እንዴት እንደተመረጡ ባኒሳድር ያስታውሳሉ። ሆሜኒ በአውሮፕላኑ አብረዋቸው ይጓዙ ለነበሩ ሰዎች ሲናገሩ ከኢራን ሠላሳ ስምንት ሚሊዮን ህዝብ ሠላሳ አምስቱ በአንድ ጉዳይ ላይ አዎን ብሎ ቢስማማ እኔ እምቢላለሁ ብለዋል። በኢራን አብዮቱ ከተጀመረ ውራት በኋላ አዲሱ ሕገ መንግሥት ረቆ ፓርላማው አጸደቀው። ያኔም ባኒሳድርና ጓደኞቻቸው ሆሜኒ ሥልጣን ለሕዝብ የማስረከብ ምንም ዐይነት ፍላጎት እንደሌላቸው ተረዱ። ሆሜኒ ይልቅስ ሥልጣኑን ለብቻቸው መያዙን መረጡ። አያቶላ ሆሜኒ በዚያን ጊዜ እርሳቸውን ከፕሬዝደንትነት አባረው ሥልጣኑን ሁሉ ራሳቸው ሊይዙ የቻሉት ከ1980 እስከ 1988 ዓ ም ድረስ ለስምንት ዓመታት ከኢራቁ ሳዳም ሁሴን ጋር ብዙ ሕይወትና ንብረት የጠፋበትን ጦርነት በማካሄዳቸው ነው። ያ ጦርነት ባይኖር ኖሮ ሆሜኒ ሥልጣን ለመያዝና እኔን ለማስወገድ ፈጽሞ አይችሉም ነበር ሲሉ ባኔሳድር አብራርተዋል። ማህሩድ ሆሳኒ ሻሁ ከሥልጣን ሲባረሩ በለንደን የኢራን ፕሬስ አታሼ ነበሩ። ለአሜሪካ ድምፅ ሲናገሩ ሻሁን ከሥልጣን በማባረር አብዮቱ ይሳካል ብዬ አላምንም ነበር ብለዋል። የአገዛዙ መውደቅ ወይም ሻሁ አገር ጥለው የመውጣታቸው ሁኔታ ፈጽሞ አልታየኝም ነበር። አዲሱ እስላማዊ ሪፐብሊክ ተመስርቶ ለአርባ ዓመታት ይዘልቃል የሚል እምነትም አልነበረኝም። በሜርዳድ ኮንሳሪ አስተያየት የሺ ዘጠኝ መቶ ሰባ ዘጠኙ የኢራን አብዮት በቀላሉ የሚገለጸው ከሀገሪቱ የመገበያ ገንዘብ ላይ ከእያንዳንዱ ዐሥር ዓመት አራት የደሲማል ነጥብ በማንሳት ነው። ዛሬ የዩኤስ ዶላር ከአርባ ዓመታት በፊት ከነበረው ሁለት ሺህ ጊዜ ይበልጣል። ይህ ምን ማለት ነው? ባጭሩ የኢራን ሕዝብ ያሳለፈው ሥቃይ መገለጫ ነው። የኢራን ሕዝብ ላልተረዳው ለአዲሱ የፖለቲካ ሥርዓት እጁን መስጠቱ ያስከተለው ውጤት ነው። የሁሳኒ ክርክር የኢራን ሕዝብ በመጨረሻው አብዮት ባለመደሰቱ ዛሬ ላይ አዲስ ነገር ለማየት እንዲፈልግ አድርጎታል የሚል ነው። ከትላንት በስቲያ በታሰበው አርባኛው ዓመት የኢራን አብዮት ፕሬዚደንቱ ሐሰን ሩሃኒ ቴሕራን ለተሰበሰቡ ሰዎች ባደረጉት ንግግር የሀገሪቱ ጠላቶች ሰይጣናዊ ሲሉ የጠሩትን ግባቸውን አይመቱም ብለዋል። ሰልፈኛውን በበኩሉ ሞት ለአሜሪካ፣ ሞት ለእስራኤል ሲል መፈክር አሰምቷል። ዩናይትድ ስቴትስ ባለፈው ዓመት ከኑክሌር ስምምነቱ ራሷን ማግለሏና በኢራን ላይ ተጽዕኖ ለማሳደር ጠንካራ ማዕቀቦችን መጣሏ ይታወሳል። የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።